የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ስራ አስፈጻሚ ኮሚቴ ጦርነት በተቀሰቀሰባቸው የአማራና አፋር ሶስት ግንባሮች በመገኘት ጉዳት የደረሰባቸውን የህብረተሰብ ክፍሎች በመጎብኘት ላይ መሆናቸው ተገለጸ። ፓርቲው ኢትዮጵያን እንደ አንድ በመቆም የተጋረጠባቸውን የህልውና ስጋት እንዲመክቱም ጥሪ አስተላልፏል። መስፍን አራጌ se ከአሜሪካ ድምጽ ሬዲዮ ጋር ቆይታ ያደረጉት የኢዜማ ሊቀመንበር የሺዋስ አሰፋ ኢትዮጵያን ያድናል ሲሉ የገለጹትን ወታደራዊ ዘመቻ ሁሉም በመደገፍ ሀገራዊ ሕልውናዋን እንዲያስቀጥል ታስበው የተዘጋጀ ጉብኝት ነው ብለዋል። የፓርቲው ስራ አስፈጻሚዎችም ወደ አማራና አፋር የተለያዩ ግንባሮች መሰማራታቸው ታውቋል። መከላከያ ሰራዊታችን ከተጎዳበት ከጥቅምት ሃያ አራት ጀምሮ ከእሱ ጋር እንደቆም፣ ከኢትዮጵያ ሕዝብ ጋር እንደቆም፣ ከኢትዮጵያ ሀገራዊ መንግስት ጋር እንደቆም ይታወቃል። የዚህ የሰሞኑን ወረራ ተከትሎ ደግሞ የዜማ ስራ ፍጻሜ ተሰብስቦ በደሴ ግንባር ደሴና ወልዲያ፣ ሰመራ አፋር ግንባር፣ በባህር ዳር፣ ጎንደር፣ ደብረ ታቦር ግንባር በአጠቃላይ ያለውን ሁኔታ በጦርነቱ ምክንያት የሚፈናቀሉትን ቁስለኞችን፣ ለዚህ ህግ ማስከበር ወይም ወረራውን ነጻ ለማድረግ የሚንቀሳቀሱ የጸጥታ አካላትን መከላከያ አባሎችን እያየን እያነጋገር ነው ያለነው። ተፈናቃዮቹ የሚገኙበትን ሁኔታ አስከፊ ሲሉም ነው ያስረዱት። ሊቀመንበሩ ተፈናቃዩ በጣም በሰፊው በተለይ በደሴ በኩል ያለበት ቁስለኞች በዚህም በባህር ዳርም ደሴም፣ በሰመራም ያሉበት ሁኔታ እጅግ የሚመር ነው፣ እጅግ የሚያሳዝን ነው። ስለዚህ ሁሉም ወደዚህ መረባረብ አለበት። አሁን የሁለት ወይም የሶስት ክልል ጉዳይ አይደለም። የሀገር መከበር የሁሉም ዜጋ የሁሉም ህብረተሰብ ኃላፊነት ነው እና ሁሉም በአንድ ላይ መቆም አለበት። እያንዳንዱን ዝርዝር የእርዳታ አሰጣጥና መሰል እውነታዎች የመረዳት እድል እንዳላገኙ የሚናገሩት ሊቀመንበሩ ሰብአዊ ጉዳቱን ግን በአንድ የተወሰነ አካል መመከት አይቻልም ባይ ናቸው። እንደ ሀገር የተጋረጠውን የህልውና አደጋ በጋራ እንመክት ሲሉም ነው ጥሪ ያስተላል ለምሳሌ አሁን ባህር ዳር አካባቢ ዛሬም እንዳየ ነው። በጣም በርካታ ቁስለኞች አሉ። የዕለት ደራሽ ምግብ የሚያስፈልግበት መድኃኒት የሚያስፈልግበት ሁኔታ እንዳለ አይተናል። ስለዚህ ኢትዮጵያውያን በሚፈለጉበት ጊዜ መገኘት አለባቸው። ሁሉም በሙያው በሚችለው ነው እና አሁን ዘና የሚበልበት ሳይሆን ህይወት የማዳን ስራ የሚሰራበት ጊዜ ስለሆነ ህይወትን የሚያድኑ ማንኛቸውም አልባሳትም ይሆኑ ለመኝታ የሚያገለግሉ ሆኑ አልሚ ምግብም ሆኑ ወይም ደግሞ መድኃኒት፣ በተለይ ሰው መረባረብ አለበት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ያለው ኢትዮጵያዊ ዜጋ ሁሉ ይህንን በአስቸኳይ በፍጥነት አልብሶ ይህንን ወረራ ወደ ሌላኛው ምዕራፍ መሸጋገር አለበትና አሁን የአዝመራ ጊዜ ነው። ሰው መዝራት መሰብሰብ አለበት። በጣም ብዙ ሕጻናት፣ ብዙ ወጣቶች ያሉበት ሀገር ነው። ትልቅ የሕዝብ ቁጥር ካለባቸው ሀገሮች አንዱ ነው እና ቶሎ ብሎ ወደዛ መመለስ ያስፈልጋል። ኢዜማ ጉዳት ለደረሰባቸው የሕብረተሰብ ክፍሎች ቁሳዊና የገንዘብ ድጋፍ እያደረገ መሆኑንም ጠቁመዋል። የፖለቲካ ድርጅት በእርግጥ እስከተመረጠም በኋላ የማስተዳደር ነው እስኪመረጥም ድረስ በአብዛኛው ያለው ሀሳብ ነው ብሎ መናገር ይቻላል። ግን ደግሞ እንደ ዜጋም ኃላፊነት እንደሚሰማው የፖለቲካ ድርጅትን ለዚህ የሚሆን ለቀይ መስቀል ያስገባ ነው ገንዘብ አለ ወደ ግማሽ ሚሊዮን የሚሆን አባሎቻችን በየቦታው ምግብ እያበሰሉ ይወስዳሉ። ደም ይሰጣሉ፣ ከአመራሮች ጀምረው ምክንያቱም አሁን በዚህ የጥይት የተኩስ ህድል ስለሆነ ደም ይፈታል፣ ይታወቃል። ስለዚህ ለእነሱ ለቁስለኛውም ለተጎዳውም በአጠቃላይ የሚሆን በቀይ መስቀል በኩል በየደረጃው ደም እንሰጣለን። ተፎካካሪ ፓርቲዎች ልዩነታቸውን ወደ ጎን በመተው ለአንዲት ሀገር እንደ አንድ መቆማቸው ያስመሰግናልም ብለዋል። ሁሉም የፖለቲካ ድርጅቶች በሚገርም ሁኔታ ሳይነጋገሩ ቁጭ ብለው ጉባኤ ተቀምጠው ድምፅ ሳይሰጡና ውይይት ሁሉም አንድ ነው የሆኑት። ሁሉ ደም ይሰጣል፣ ገንዘብ ያለው ገንዘብ ይሰጣል። ህይወታቸውን የሚሰጡ በጣም ብዙ አባላት እንዳሉ በግንባር በኩልም አይተናል። የአዲያን አባላት የአብን አባላት ኢዜማ አባላት የብልጽግና አባላት የሁሉም ፖለቲካ ድርጅቶች ሌሎችም የማያድ ሌሎችም አባላት የዚህ ድርጅት ነን ሳይሉ ኢትዮጵያን የደረሰባትን ውርደት እኛ እያለን አናይም ብለው በየግንባሩ ይቆማሉ። ይሁን እንጂ ውስንነት አለው ባሉት የሊቀመንበሩ ቅኝት ዘመቻው ማዕከላዊነትን የተከተለ እዝ እንዲኖረው አሳስበዋል። የተደራጀ መረጃ አያያዝ መኖር እንዳለበት ከጉብኝታቸው መረዳታቸውን በመጥቀስ ጭምር ዜማ በተደጋጋሚ ሁኔታዎችን እየገመገመ እያጠና መግለጫዎቹን ሲያወጣ ቆይቷል። እንግዲህ አንዱ እና ዋናው እንደ ፓርቲ አጽንኦት የሰጠ ነው፣ የዚህ ዘመቻ አሰራር ሴንትራላይዝድ የሆነ እና የሰንሰለቱን የጠበቀ የሚወድቀውም የሚነሳውም በትክክል በስርዓት ሪፖርት የሚደረግበት የጸጥታ ኃይሉም ሆነ ሪሶርሱ ማንኛውም ነገር መረጃውም ጭምር በስርዓት ፍሰቱን በጠበቀው ሁኔታ የሚንቀሳቀስበት ሁኔታ ይመቻች ብለን ለፌዴራል መንግስቱም በተለይ ደግሞ ለአፋርና ለአማራ ክልል አስተዳደሮችም ለመከላከያ ኃይሉ በተደጋጋሚ ማሳሰቢያ ቆይተናል። አሁን እንግዲህ ጦርነት አውዳሚ ነው ይታወቃል። በግራም በቀኝም ያለውን የሚበላ አውዳሚ ነገር እንደሆነ እናውቃለን። ግን ያም ደግሞ በስርዓት ማኔጅ መደረግ እንዳለበት እናምናለን። ዓለም አቀፉ ማህበረሰብ ይዞት ከነበረው የተሳሳተ አቅጣጫ በመውጣት ኢትዮጵያ ያለችበትን ወቅታዊ ሁኔታ እየተረዳ መምጣቱ መልካም ቢሆንም በተለይ በአንዳንድ ሀያላን ሀገራት ይስተዋላል ያሉትን ያልተስተካከለ አቋም እንዲያረሙ የተጠናከረ ስራ መስራት አለበት ብለዋል። በአጠቃላይ የዓለም ሕዝብ አሁን ሁኔታውን እየተረዳ ያለ ይመስል ከዚህ በፊት ግን በተለይ አንዳንድ ሀያላ ነገራት በጣም የተንሸዋረረ ለህግ ፍጹም የሆነ ተገዥነት እና እምነት ያላትን ኢትዮጵያን በማይገባት ሁኔታ ያየ ነው የነበረው እና አሁንም እሱ እንዲስተካከል በደንብ መስራት ያስፈልጋል። ኢትዮጵያ የማንንም ፈልግ አታውቅም፣ የራሷንም ሰጥታ አታውቅም። ኢትዮጵያ ሕዝብም ኢትዮጵያ እንደ ሀገርም ከሊጎፍ ኔሽን ጀምሮ የተባበሩት መንግስታት አለም አቀፍና አህጉር አቀፍ ተቋማት መስራች እና ከደም እስከ ገንዘብ አስተዋጽኦ ያደረገች ሀገር ናት። በዛ ልክ ግን ተጠቃሚ አይደለችም። በእውነት አሁን በዚህ በአባይ ግድብም በጦርነቱም በተለያዩ ሁኔታ የነበሩት ሳቢዎች ትክክል አይደሉም። ኢትዮጵያ ላይ ግፍ ለመስራት ያኮበኮቡ ሀገሮች እንደነበሩ በደንብ የሚያሳዩ ሁኔታዎች ነበሩ እና ይሄ ዲፕሎማሲ ጉድለት ነው። የሌሎች ሎቢስቶች እንትን ነው ምናምን የሚለው ሌላ ብዙ አይጠቅምም። ሌላ ጊዜ ተገምግሞ ማስተካከያ የሚደረግበት ነው የሚሆነው። ግን በአጠቃላይ ያፈጠጡ ሁኔታዎችን የካዱ አካሄዶች ነበሩ። አሁን ግን ትንሽ እየተስተካከሉ ያሉ ይመስላል። እስከ ቅርብ ጊዜያት ባሉት መረጃዎች በጦርነቱ ምክንያት ከግማሽ ሚሊየን የሚልቅ ህዝብ ከአካባቢው ተፈናቅሏል ነው የሚባለው። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር መስዋዕትነት እየከፈሉ ለሚገኙ ጀግኖች መንግስት አስፈላጊውን ድጋፍ ያደርጋል ማለታቸውን የክልሉ ሚዲያ ኮርፖሬሽን ዘግቧል። በሌላ በኩል የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስአይዲ አስተዳዳሪ ሳማንታ ፓውር ባወጡት ትዊት ኤጀንሲያቸው በህዋት ጥቃት ከቤታቸው ለመፈናቀል በተገደዱባቸው የአፋርና የአማራ አካባቢዎች በግጭቱ ለተጎዱ ከ136 ሺህ በላይ ሰዎች ምግብ ማድረስ መጀመሩን አስታውቀዋል። አስተዳዳሪዋ አያይዞም ህዋት ጦርነቱን እንዲያቆም ከአፋርና ከአማራ አካባቢዎች እንዲወጣና እንዲደራደር ዩናይትድ ስቴትስ ማሳሰቧን ትቀጥላለች። የህወሓት የጥቃት ዘመቻ የሚያደርገው ጦርነቱንና የኢትዮጵያን ህዝብ መከራ ማራዘም ብቻ ነው ብለዋል። ለአሜሪካ ድምጽ ሬዲዮ መስፍና አራጊ